እንደምናመሻችሁ በቅድሚያ አረስተ ዜናው የኬንያ ጦር ባለፈው አርብ በሶማሊያ ደፈጣ ተዋጊ ቡድን አሸባብ ታግተው የተወሰዱ ወታደሮቹን እያፈላለገ መሆኑን ገለጸ። ራሱን እስላማዊ መንግስት ሲል የሚጠራው ቡድን ሊቢያ ሆኖ ማዕከላዊ አፍሪቃ ውስጥ ከቦኮ ሀራም ጋር ጥምረት ሊፈጠር እየሞከረ ነው ሲሉ የጀርመን የመከላከያ ሚኒስትር ኡርዙላ ፎንደር ላይን አስጠነቀቁ። የአየር ንብረት ለውጥ ባስከተለው ድርቅ ሳቢያ ደቡባዊ አፍሪካ ሀገራት ውስጥ 14 ሚሊዮን ሕዝብ የምግብ እርዳታ እንደሚሻ የተባበሩት መንግስታት ድርጅት ዛሬ አስታወቀ። በዓለም ዙሪያ በደሃና በሀብታም መካከል ያለው ልዩነት በከፍተኛ መጠን መጨመሩን ዛሬ ዓለም አቀፉ የልማት ድርጅት ኦክስፋም አስታወቀ። በድርጅቱ መግለጫ መሰረት የ62ቱ የዓለም ሀብታሞች ንብረት የዓለም ግማሽ ህዝብን ወይም 3.5 ቢሊዮን ህዝብ ንብረትን ያክላል። ዜናው በዝርዝር የኬንያ ጦር ባለፈው አርብ በሶማሊያ ደፈጣ ተዋጊ ቡድን አሸባብ ታግተው የተወሰዱ ወታደሮቹን እያፈላለገ እንደሆነ ገለጸ። አስፈላጊ የሆኑ እርምጃዎችንም በሙሉ እየወሰድን ነው ሲሉ የኬንያ የመከላከያ ሚኒስቴር ቃል አቀባይ ዴቪድ ኦቦኒያ ዛሬ ለዶችቨለ ገልጸዋል። አክለውም ይህ ጥቃት የአሚሶምን አጠቃላይ ተልእኮ አያደናቅፍም። እነዚህ አሸባሪዎች እስኪጠፉና ሶማሊያ ውስጥ መረጋጋትና ሰላም እስኪሰፍን ድረስም ሶማሊያ የሚገኙ ወንድሞቻችንን መደገፋችንን እንቀጥላለን። አሸባብ በደቡባዊ ሶማሊያ በሚገኘው የአፍሪቃ ህብረት ሰላም አስከባሪ ጦር ሰፈር ላይ አርብ እለት ጥቃት በፈጸመበት ወቅት የቆሰሉ የኬንያ ወታደሮች ዛሬ ናይሮቢ መግባታቸው ተገልጿል። አሸባብ እሁድ እለት እንዳወጣው መግለጫ ከሆነ በአርቡ ጥቃት አንድ መቶ የኬንያ ወታደሮችን ሲገድል በመቶዎች የሚቆጠሩ ደግሞ አግቶ ይገኛል። የጀርመን የመከላከያ ሚኒስትር ኡልዙላ ፎንደር ላይን አፍሪቃ ውስጥ ሽብርተኞች ምሰሶ እንዳይሰሩ አስጠነቀቁ። ራሱን እስላማዊ መንግስት ሲል የሚጠራው ቡድን ከሊቢያ ሆኖ ማዕከላዊ አፍሪቃ ውስጥ ከሌላው አማጺ ቡድን ቦኮ ሀራም ጋር ጥምረት ሊፈጥር እየሞከረ ነው ሲሉ ሚኒስትሯ ቢልድ ለተሰኘው የጀርመን ጋዜጣ ገልጿል። ቡድኑ ይህ ከተሳካለት ደግሞ በበርካታ የአፍሪቃ አካባቢዎች አለመረጋጋት ሊፈጠርና በርካቶችን ለስደት ሊዳረግ ይችላል ሲሉ ፎንዴር ላይን አስጠንቅቋል። ስለሆነም ጀርመን ኃላፊነቷን ከመወጣት ወደ ኋላ ትልም፣ በማለት ሀገራቸው የመከላከያ ጦሯን ወደ ሊቢያ ልታዘምት እንደምትችል ተናግረዋል። አላማው ሊቢያን ከአማጽያን ለማላቀቅና በሀገሪቷ መረጋጋት አስፍኖ ጠንካራ መዋቅር ያለው መንግስት መመስረት እንደሆነም ተገልጿል። የዝናብ እጦትና ኤልኒኖ በመባል የሚጠራው የአየር ንብረት ባስከተለው ድርቅ ሳቢያ ደቡባዊ አፍሪካ ሀገራት ውስጥ 14 ሚሊዮን ህዝብ የምግብ እርዳታ እንደሚሻ የተባበሩት መንግስታት ድርጅት ዛሬ አስታወቀ። በድርቁ ክፉኛ የተመታቸው ሀገር ማላዊ ስትሆን 2.8 ሚሊዮን ህዝቧ ወይም 16 ከመቶ የሀገሪቱ ህዝብ ረሃብ ያሰገዋል። ከዛም በመቀጠል የማደጋስካር 1.9 ሚሊዮን ህዝብ አደጋ ላይ መውደቁን ድርጅቱ ዛሬ ባወጣው መግለጫ ይፋ አድርጓል። ከሶሪያና ከኢራቅ ወደ አውሮፓ የሚሰደዱ በርካታ ሴቶች ለወሲባዊ ጥቃትና ብዝበዛ እንደተጋለጡ ዓለም አቀፉ የመብት ተሟጋጅ ድርጅት አምነስቲ ኢንተርናሽናል ዛሬ ባወጣው ዘገባ ይፋ አደረገ። ድርጅቱ ዘገባውን መሰረት ያደረገው ኖርዌይ ላይ ቃለመጠይቅ ያደረገላቸውን የአርባ ሴቶች ተሞክሮ ተመርኩዞ ነው። በዚህም መሰረት ስደተኞች በሄዱበት ቦታ ሁሉ አውሮፓን ጨምሮ ጥቃት እንደሚደርስባቸውና ከተጠየቁት ሴቶች አብዛኞቹም በአካልና በንብረታቸው ላይ በደልና ዝርፊያ እንደደረሰባቸው ገልጿል። አብዛኞቹም እሴት ስደተኞች በሰው አዘዋዋሪዎች በጥበቃ ሰራተኞችና በሌሎች ስደተኞች ለወሲብ እንደተገደዱ አስረድተዋል። ብቻቸውን ወይም ከልጅ ጋር በስደት ላይ የነበሩ ሴቶችም ሃንጋሪ፣ ክሮዋሽያና ግሪክ ላይ በመቶ ከሚቆጠሩ ሌሎች ወንድ ስደተኞች ጋር በአንድ ስፍራ ለማደር መገደራቸውን ገልጸዋል። አድማጮች በመከታተል ላይ የምትገኙት ከዶይቼ ቬለ ላይ የሚተላለፈውን የዓለም ዜና ነው። በዓለም ዙሪያ በደሃና በሀብታም መካከል ያለው ልዩነት በከፍተኛ መጠን መጨመሩን ዛሬ ዓለም አቀፍ የልማት ድርጅት ኦክስፋም አስታወቀ። በድርጅቱ መግለጫ መሰረት የስልሳ ሁለቱ የዓለም ሀብታሞች ንብረት የዓለም ግማሽ ሕዝብን ወይም ሶስት ነጥብ አምስት ቢሊዮን ሕዝብ ንብረትን ያክላል። የነዚህ ባለሀብቶች ንብረት እንደ ኤሮፓያን አቆጣጠር ከ2010 ዓ ም ጀምሮ በ44 ከመቶ ከፍ ብሏል። ለሀብት ልዩነቱ በምክንያትነት የተጠቀሰው ባለሀብቶች ለንብረትና ለትርፍ የሚከፍሉት መጠን የመጣጠነ ባለመሆኑ ነው። ከዚህም በተጨማሪ ባለሀብቶችን ለመሳብ ሲሉ ምንም ወይም አነስተኛ ግብር የሚያስከፍሉ አካባቢዎች ልዩነቱ ከፍ እንዲል ትልቅ ሚና ተጫውተዋል። ኦክስፋም የሀብት አለመመጣጠኑ ድህነትን ለማጥፋት የሚደረገውን ትግል እንቅፋት ይሆነዋል ሲል አሳስቧል። ከዓለም ሀብታሞች ግማሽ ያክሉ የሚገኙት ዩናይትድ ስቴትስ ሲሆን 17ቱ በአውሮፓ የተቀሩት ደግሞ እንደ ቻይና፣ ብራዚል፣ ሜክሲኮ፣ ጃፓንና ሳውዲ አረቢያ በመሳሰሉት ሀገራት ይገኛሉ። ኢራን ዩናይትድ ስቴትስ አዲስ የጣለችባትን ማዕቀብ በጥብቅ አወገዘች። በኢራን የሮኬት መርሃ ግብር ላይ የተጣለው ማዕቀብ መሰረተ ቢስና ሕጋዊ አይደለም ሲሉ የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ በሰጡት ጋዜጣዊ መግለጫ ገልጸዋል። ዩናይትድ ስቴትስ ትናንት እሑድ ሮኬት ለመስራት ኢራንን ይተባበራሉ በማለት በጠረጠረቻቸው ግለሰቦችና ድርጅቶች ላይ አዲስ ማዕቀብ ጥላለች። ዩናይትድ ስቴትስና አውሮፓ ኢራን ላይ በጋራ የጣሉትን ማዕቀብ ያነሱት ገና ቀዳሚለት ነበረ። ማዕቀቡ የተነሳው የተባበሩት መንግስታት ድርጅት የኒውክሌር ሀይል ኤጀንሲ ኢራን ከዓለም ልዕለ ሀያላን ጋር የገባቸውን ውል ማክበሯን የሚያረጋግጥ መግለጫ ይፋ ካደረገ በኋላ ነው። በኢራቅ የጸጥታ ሀይሎች ባግዳድ ውስጥ የታገቱ ሶስት የዩኤስ አሜሪካውያንን እያፈላለጉ ይገኛሉ። የአይን ማኞች እንደገለጹት ፖሊስ አልዱራ በተባለው የከተማ ክፍል በርካታ ሰፈሮችን በማጠርና ሄሊኮፕተር በማሰማራት ቁጥጥር በማድረግ ላይ ይገኛሉ። እንደ ዩናይትድ ስቴትሱ የቴሌቪዥን ጣቢያ ሲኤንኤን ከሆነ ሶስቱ አሜሪካውያን ባግዳድ ውስጥ የደረሱበት አልታወቅም። የአረብኛው አልአረቢያ ጣቢያ እንደዘገበ ከሆነ ደግሞ ሰዎቹ በታጠቁ ወንዶች ምስራቅ ባግዳድ ውስጥ ታግተው ተወስደዋል። የኢራቅ የመገናኛ ብዙኃንም የሰዎቹን መታገት ነው የዘገበው። እገታውን ግን እስካሁን ያረጋገጠ አካል የለም። ኢራቅ ውስጥ በተለይ የውጭ አገር ዜጎች ባለፉት ወራት በተደጋጋሚ ታግተው ተወስደዋል። ይህ ዶችቨለ ነው። አድማጮች፣ አርእስተ ዜናው በድጋሚ እንሆ የኬንያ ጦር ባለፈው አርብ በሶማሊያ ደፈጣ ተዋጊ ቡድን አሸባብ ታግተው የተወሰዱ ወታደሮቹን እያፈላለገ መሆኑን ገለጸ። ራሱን እስላማዊ መንግስት ሲል የሚጠራው ቡድን ሊቢያ ሆኖ ማዕከላዊ አፍሪቃ ውስጥ ከቦኮ ሀራም ጋር ጥምረት ሊፈጠር እየሞከረ ነው ሲሉ የጀርመን የመከላከያ ሚኒስትር ኡልዙላ ፎንደር ላይን አስጠነቀቁ። የአየር ንብረት ለውጥ ባስከተለው ድርቅ ሳቢያ ደቡባዊ አፍሪካ ሀገራት ውስጥ 14 ሚሊዮን ሕዝብ የምግብ እርዳታ እንደሚሻ የተባበሩት መንግስታት ድርጅት ዛሬ አስታወቀም። በዓለም ዙሪያ በድሃና በሀብታም መካከል ያለው ልዩነት በከፍተኛ መጠን መጨመሩን ዛሬ ዓለም አቀፉ የልማት ድርጅት ኦክስፋም አስታወቀም። በድርጅቱ መግለጫ መሰረት የስልሳ ሁለቱ የአለም ሀብታሞች ንብረት የአለም ግማሽ ህዝብን ወይም 3.5 ቢሊዮን ህዝብ ንብረትን ያክላል። ዜናው አበቃ። በእኔ በኩል መልካም ምሽት።